going የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር ስድስት በምክር ቤቱ ህንፃ ላይ የተካሄደው ሁከትና ብጥብጥ የጆ ባይደንን የምርጫ ውጤት ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የሀገር ውስጥ ሽብርተኝነት ነው ሲሉ በትላንትና ሁለት ለዩናይት ስቴትስ ተወካዮች ምክር ቤት ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጌብሰን ባጠናቀረችው ዘገባ እንዳመለከተችው ዲሬክተሩ ቢሮቸው ስላመፁ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጠዋል ዝርዝሩን ደረጀ ደስታ እንደሚከተል ያቀርበዋል። እንደ ኤውሮፓ አቆጣጠር ጥር ስድስት በዩናይትድ ስቴትስ ምክር ቤት ህንፃ ላይ ከተካሄደው የአመፅ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም እንደሚከተለው ገልጸዋል። ዘርን መሰረት ካደረጉ አመፆችና አክራሪነት ይሄኛው ትልቁ ነው። የሀገር ውስጥ ሽብርተኝነትን አስመልክቶ ከመረመርናቸው ጉዳዮችም በብዛቱ ይሄኛው ይበልጣል። ባለፉት አሥርት ዓመታት ውስጥ ሕይወት ከሚጠፋባቸው ጥቃቶች ውስጥም አብዛኛው የተፈጸመው በእነዚህ ተመሳሳይ ቡድኖች ነው። ሬይ የአመፅ ጥቃቱ ከተካሄደ ወዲህ ለመጀመሪያ ጊዜ በሰጡት ማብራሪያ በአመፁ የተሳተፉት ሰዎች የመጡት ከተለያዩ ቡድኖች መሆናቸውን ተናግረዋል። እነዚህም የነጭ የበላይነትን የሚያከሩና ነውጠኛ ሚሊሻዎች ናቸው ብለዋል። የትራምፕ ተቃዋሚ ሆነው ሳለ ራሳቸውን ደብቀው የተቀላቀሉ ግራ አክራሪ ቡድኖች አሉበት ስለተባለው ምንም አይነት መረጃ የሌለ መሆኑን እንደሚከተለው አስረድተዋል። ሁሉንም አክራሪ አመፀኞችና ሪዮት አለሞችን በኩልይን የምንመለከት ቢሆንም እስከ ዛሬ ካየናቸው አክራሪ አመፀኞች መካከል እንደ አውሮፓውያን አቆጣጠር ጥር ስድስት ከተፈጸመው ጥቃት ጋር በተያያዘ አንቲፋ በሚል የተመዘገቡ አመፀኞችን ምንም አይነት ግንኙነት ያላቸው ሆኖ አላገኝንም። ይህ ማለት ግን ለወደፊቱ አንመለከትም ማለታችን ለማየታችንን እንቀጥላለን። በሁኑ ወቅት ግን ምንም ያየነው ነገር የለም። የኤፍ ቢአይ ዲሬክተሩ ሬይ እስከዛሬ እለት ከአመፁ ጋር ተያይዞ ከሁለት መቶ ሰባ በላይ የሚሆኑት ሰዎች ላይ ክስ እየተመሰረተ መሆኑን ገልጸው ምርመራው እየቀጠለ እንደሚሄድም ሲናገሩ ይህንን ብለዋል ብዙ ጉዳዮች እየተገለጡ ስለሆነ አዳዲስ ክሶችም በየቀኑ እየተመሰረቱ ነው ማለት ይቻላል። ተጠያቂ ሊሆኑ የሚችሉ ሰዎች የፈለገውን ያክል ቢሆኑም ኤፍቢአይ ግን እነዚህን ነገሮች በጥልቀት ሊያያቸው ቆርጦ ተነስተዋል። ይሁን እንጂ ብዙ የሪፐብሊካን አባላት የግራ አክራሪዎቹ የሚያካሂዱት የአገር ውስጥ ሽብርተኝነት ከዚህኛው እኩል ምናልባትም የበለጠ መሆኑን እንደ አንቲፋ የመሳሰሉትን አክራሪ ወገኖች በመጥቀስ ይከራከራሉ። ለክርክራቸውም ባለፈው የበጋ ወቅት በኦረገን ክፍለ ግዛት ፖርትላንድ ውስጥ በተካሄደው አመፅ የተቃጠለውን የፌዴራል ፍርድ ቤት በምሳሌነት ይጠቅሳሉ። የሪፐብሊካን የ ምክር ቤት አባል ሴኔተር ቴድ ክሩዝ እንዲህ ይላሉ። ባለፈው ዓመት ውስጥ እጅግ በርካታ የሆኑ የአክራሪዎች ሁከትና ብጥብጦችን አይተናል። ብዙዎቹ የመላ ሀገሪቱን ጎዳናዎች የተቆጣጠሩ ግራ አክራሪዎች ናቸው። ዴሞክራቶቹ ይህን ንጽጽር አይቀበሉትም። የዘር መድሎን ለመቃወም በተካሄደው አመፅ የተፈጸመ ህገ ወጥነትን የነጭ የበላይነትን ከሚያራምዱ አመፀኞች ጋር ማነጻጸሩ ልክ አይደለም በማለት ይከራከራሉ። የህግ መወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ዴሞክራቱ ዲክ ደርባን እንዲህ ይላሉ። ኖር ኢዝ ኢት ኢኩቪለንት ቱ ማስ ሹቲንግስ ታርጌቲንግ ማይኖሪቲ ኮሙኒቲስ ይህ የምርጫን ውጤት ለመገልበጥ ከተነሳ አመፅ ጋር እኩል አይደለም። ወይንም የንዑሳን የህብረተሰብ ክፍልን ኢላማ በማድረግ በጅምላ ለመፍጀት ተኩስ መክፈት አይደለም። ይህ በሐሰት የሚደረግ ንጽጽር እንደ ኤሮፓውያን አቆጣጠር ጥር ስድስት ሕይወታቸውን ያጡትንም ሆነ የአካል ጉዳት የደረሰባቸውን ጀግኖች የፖሊስ መኮንኖችን መስገብ ነው። ባለፈው ሳምንት በተካሄደው ምስክርነት የምክር ቤቱ ህንፃ ጥበቃ ባለስልጣናት እንደ አውሮፓ አቆጣጠር ጥር አምስት የአመስ ጥቃቱ ሊፈጸም እንደሚችል ከኤፍቢአይ የተላከውን ማስጠንቀቂያ ያልደረሳቸው መሆኑን ተናግረዋል። በዚህ ጉዳይ የተጠየቁት የኤፍቢአይ ዲሬክተር የተባለው ማስጠንቀቂያ ተነቦ ቢሆን ኖሮ የጸጥታው ሁኔታ ምን መልክ ሊኖረው እንደሚችል መላ መምታት አልፈለጉም። የደረሰውን የአመስ ጥቃት ለመመርመር ይቋቋማል የተባለውን ኮሚሽን አስመልክቶ እየተ እየተካሄደ ያለው ድርድርና የጸጥታ ጥበቃን ለማጠናከር የቀረቡት ሀሳቦች ቢኖሩም በሚቋቋመው ኮሚሽን ውስጥ የዲሞክራቶቹ ቁጥር በርከት እንዲል በሚፈልጉት የምክር ቤቱ አፈጉባኤ ናንሲ ፖሎሲ ለጊዜው እንዲገታ ተደርጓል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ